የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 25ና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በዚህ ሳምንት ከዚህ ዓለም በሞት የተለየ የኪነ ጥበብ የሲቪል መብቶችና የዓለም አቀፍ ሰብአዊ ሥራ ፈርጥ በዚህ ምሽት እናስታውሳለን፣ በ96 ዓመቱ ማክሰኞ ዕለት ያረፈውን ሃሪ በላፎንቴን። I took a trip on a sailing ship and when I reached Jamaica I made a stop but I'm sad to say I'm on my way. በጣም መጠን ማልተ ልዩ ሰውትል የሚንገኛልና የሚያልፍ የማይደገም ህይወት ያለ የሚያልፍ የማይደገም ህይወት እንዳለኝ ራሴ ማስታወቅ ተቻል። ይህም የሚያልፍ የማይደገም ህይወት እንዴት ባረነው እንዴት ብኖረ የተሻለ ሊሆን እችላለሁ ብለን ናስባለን። የሰማችኋቸው ደግሞ እንግዳችን ዶክተር ዳዊት ወንድም አገኝ ናቸው ከፍተኛ ተነባቢነት ያገኙ ሁለት መጽሐፍት ደራሲና የአንጎል ሕክምና ባለሙያም ናቸው። ስለ ህይወት የምናደራው ወግ ለሁላችንም የሚሆን ነው። አሁን በአመዛኙም ራስዎን ጠይቀው ለራስዎ የሚመልሱት አሊያም አብሮት ካለ የቤተሰብ አባል ወዳጅ፣ ወይም ጓደኛ ጋር የሚጨዋወቱት የአዲስ አበባውን መስኮት ለመክፈት መለስ ስንል ደግሞ ንጉሴ አክሊሉ በመስኮቱ ብቅ ብሎ ጊዜ ምንድን ነው ሲል የነገውን የዓለም የሠራተኞች ቀን ያነሳና ለዕለቱ ያቀናበረውን ያሰማናል። ባለፈው የራዲዮ መጽሔት ዝግጅታችን ለትንሣኤ በዓል ያሰናዳነውን ልዩ ዝግጅት በስርጭት እክል ሳቢያ ጨርሶ ያለመሰማቱን ተረድተናል። ቁጥራችሁ የበዛ አድማጮቻችንም ይህንኑ ገልጻችሁ አደርሳችሁናል። እናመሰግናለን። የራዲዮ ስርጭታችን በጊዜው ባለመሰማቱን እናዝናለን። በተለይ ከዕለቱ ልዩ እንግዳችን ጋር የትንሣኤን እውነተኛ ትርጓሜና ፋይዳ አስመልክቶ ያደረግነው ቃለ ምልልስ በዕለቱ መሰማት የነበረበት ስለሆነ ዛሬ መልሰን ባለማሰማታችንም እናዝናለን። ሙሉ ዝግጅታችንን ግን በድረገጻችን የዕለቱ የዕለቱ ስርጭት ከሚቀመጥበት ስፍራ አኖረነዋል፣ መከታተል ትችላላችሁ። ጤና ስጥልን መሆኑን፣ እንደምን ሰነበታችሁ? ክብራትና ክብራን የራዲዮ መጽሄት አድማጮቻችን፣ የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። ከልዩ ልዩ ቅንብሮቻችንም ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እሁድ ከሆነ ምሽቱ የራዲዮ መጽሄት ነው። ሰዓቱ አሁን የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ። እንደምን አመሻችሁ አድማጮች። ዜናውን የማሰማችው ስመኝሽ የቆየ ነኝ። በዩናይትድ ስቴትስ የገንዘብ ድጋፍ የተዘጋጀና ተነሳሱ የወደፊት እጣ ፈንታችሁን ተቆጣጠሩ በሚል መሪ ቃል የተሰናዳ የወጣቶች ፌስቲቫል ቅዳሜ ዕለት በአዲስ አበባ ተጀምሯል። ለሁለት ቀናት የሚቆየው ይህ ፌስቲቫል የተዘጋጀው ለሁለት ዓመታት በሰሜን ኢትዮጵያ የተካሄደው ደም አፋሳሽ ጦርነት ካበቃ ከወራት በኋላና የኢትዮጵያ መንግስት ከኦሮሞ ነጻነት ሰራዊት ጋር የሰላም ንግግር ማካሄድ በጀመረበት ወቅት ነው። በዚህ ፌስቲቫል ላይ ወደ 20 ሺህ የሚጠጉ ከተለያዩ የሀገሪቱ ክፍሎች የተውጣጡ ወጣቶች የሚሳተፉ ሲሆን በዝግጅቱ መክፈቻ ላይ ንግግር ያደረጉት በኢትዮጵያ የአሜሪካ አምባሳደር ትሬሲ አን ጃኮብሰን ይህ አይነቱ ዝግጅት የስራ እድል ለመፍጠር ብድር ማግኘት የሚቻልባቸውን እድሎች ለማመቻቸትና በመላው ኢትዮጵያ ለሚገኙ ወጣቶች የአመራርና የጤና አጠባበቅ እድሎችን ለመፍጠር ያስችላል ብለዋል። በዝግጅቱ ላይ ንግግር ያደረጉት የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስትር ኢርጎጌ ተስፋዬ በበኩላቸው መንግስታዊና መንግስታዊ ያልሆኑ ተቋማት፣ ሌሎች የማህበረሰቡ አካላት እንዲሁም ወጣቶች ራሳቸው ለተለያዩ ችግሮች ተጋላጭ መሆናቸውን መረዳት አለባቸው ያሉ ሲሆን ያልተነካ አቅም መኖሩን ማወቅና አስፈላጊውን መፍትሄ ማቅረብ ከሁላችንም ይጠበቃል ብለዋል። በአዲስ አበባ እየተካሄደ በሚገኘው በዚህ ፌስቲቫል ላይ በኢትዮጵያ ከሚገኙ 17 ከተሞች የተውጣጡ ስራ ፈጣሪዎች ስራዎቻቸውን ያቀረቡ ሲሆን ጦርነቱ ባደረሰው ከፍተኛ ተጽዕኖ ምክንያት ከትግራይ ክልል የመጡ ተወካዮች አለመኖራቸው ተገልጿል። ሆኖም ለሚቀጥሉት አምስት ዓመታት በዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም ዩኤስኤአይዲ ድጋፍ የሚደረግለት ይህ ፌስቲቫል ግጭቱ ያደረሰው ጉዳት ግምገማ እንደተጠናቀቀ የትግራይ ክልል ተሳታፊዎችንም እንደሚያካትት ተጠቁሟል። በቡርኪና ፋሶ በሚገኝ አንድ መንደር በተካሄደ የጅምላ ጭፍጨፋ ሴቶችና ጨቅላ ሕጻናትን ጨምሮ 136 ሰዎች መሞታቸውን ከጥቃቱ የተረፉ ነዋሪዎች አስታወቁ። ነዋሪዎቹ ሚያዝያ 12 ቀን ለደረሰው ለዚህ ጥቃት የሀገሪቱን የጸጥታ ኃይሎች ተጠያቂ አድርገዋል። ባለፈው ሳምንት በካርማ ሰሜናዊ መንደር ውስጥና በአካባቢው የቡርኪና ፋሶ ታጣቂ ኃይሎችን ዩኒፎርም የለበሱ ሰዎች ወደ 60 የሚጠጉ ንጹሐን ዜጎችን መግደላቸው መደረጉን ተከትሎ አቃቤ ሕግ እልቂቱን በተመለከተ ምርመራ ጀምሯል። በቡርኪና ፋሶ ካለፉት አስር ዓመታት ወዲህ ከጎረቤት ማሊ ከተስፋፋው ጥቃት አድራሽ እስላማዊ ጽንፈኛ ቡድን ጋር ከሚታገሉ በርካታ የምዕራብ አፍሪካ ሀገራት መካከል አንዷ ስትሆን ቡድኑ በአስር ሺዎች የሚቆጠሩ ሰዎችን ሕይወት ሲያጠፋ ከሁለት ሚሊዮን በላይ የሚሆኑ ደግሞ አፈናቅሏል። የሀገሪቱ ወታደራዊ መንግስት ታጣቂዎቹ የተቆጣጠሩትን አካባቢ ለማስመለስ በሚል መጠነ ሰፊ ጥቃት እያካሄደ ይገኛል። ሩሲያ ፖላንድ በዋና ከተማዋ ዋርሶ የሚገኘው ኤምባሲዋ ንብረት የሆነውን ትምህርት ቤት በህገወጥ መንገድ መያዟ በዲፕሎማሲያዊ ግንኙነት ዙሪያ ሀገራት የገቡትን የቪየና ስምምነት በግልጽ የጣሰ ነው ስትል ለድርጊቱ ጠንከር ያለ ምላሽ እንደምትሰጥ አስታውቃለች። ስለ ሁኔታው የተጠየቁት የፖላንድ የውጭ ጉዳይ ሚኒስትር ቃል አቀባይ ለሮይተርስ በሰጡት ምላሽ የኤምባሲው ትምህርት ቤት የሚገኝበት ህንፃ ንብረትነቱ የፖላንድ መንግስት ነው ብሏል። የሩሲያ የውጭ ጉዳይ ሚኒስትር በሰጠው መግለጫ የፖላንድ ባለስልጣናት ወደ ኤምባሲው ትምህርት ቤት ቅጥር ግቢ የገቡት ቦታውን ለመቆጣጠር ነው ያለ ሲሆን ከዘመናዊ የሀገራት ግንኙነት ማዕቀፍ ውጭ የሆነው ይህ አይነቱ የዋርሶ እብሪተኛ እርምጃ በፖላንድ ባለስልጣናትና ፖላንድ በሩሲያ ባላት ፍላጎት ላይ ከባድ ምላሽና መዘዝ ማስከተሉ አይቀርም ሲልም መግለጫው አስጠንቅቋል። ሩሲያ የመቃወም መብት አላት ያሉት የፖላንድ የውጭ ጉዳይ ሚኒስትር ቃል አቀባይ ሉካሳ ያሲና በበኩላቸው ፖላንድ ድርጊቱን የፈጸመችው በህግ አግባብ ነው ሲሉ ምላሽ ሰጥተዋል። የሰሜን ኮሪያ መንግስት ሚዲያ የደቡብ ኮሪያ ፕሬዝዳንት ዩንሱክ ዩን ወደ አሜሪካ ያደረጉትን ጉዞ በድጋሚ ተችቷል። ሰሜን ኮሪያ ቅዳሜ ዕለት ይፋ ባደረገችው መግለጫ የሀገሪቱ ኮሚዩኒስት ፓርቲ ከፍተኛ ባለስልጣን የሆኑትና የመሪው ኪም ጆንግ ኡን እህት የሆኑት ኪም ዮ ጆንግ የደቡብ ኮሪያው መሪ ወደ ዩናይትድ ስቴትስ ተጉዘው ከፕሬዚዳንት ጆ ባይደን ጋር በመገናኘታቸው ከዳተኛ አሻንጉሊት ሲሉ ጠርተዋቸዋል። ምንም እንኳን መግለጫው በፕሬዚዳንት ባይደን ላይ የተሰነዘሩ ዘለፋዎችን ባያካትትም ዩናይትድ ስቴትስን ግን የክፋት ግዛት ሲል ጠቅሷታል። ዩናይትድ ስቴትስ እና ደቡብ ኮሪያ እንደ አዲስ ያደሷቸውን የደህንነት እቅዶች እና የኒውክሌር ዝግጅቶች በመጥቀስም ሁለቱ ሀገራት ለሚያደርጉት አደገኛ ድርጊት ዋጋ ይከፍላሉ ብሏል። በምላሹም ሀገራቸው ወታደራዊ ኃይላቸውን የሚያሳዩ ትርኢቶችን እንደምታካሄድም የደቡብ ኮሪያው መሪ እህት ተናግረዋል። ባይደን ከደቡብ ኮሪያው መሪ ጋር በዋሽንግተን ያካሄዱት ስብሰባ የተካሄደው ሰሜን ኮሪያ የጦር አቅሟን ለማሳየት የምታደርጋቸው ትዕይንቶች እንዲሁም ዩናይትድ ስቴትስ እና ደቡብ ኮሪያ በጋራ የሚያካሂዷቸው ወታደራዊ ልምምዶች እየጨመሩና በኮሪያ አካባቢ ውጥረቱ እያየለ በመጣበት ወቅት ነው። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ በድጋሚ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሚያዝያ 24 2015 ዓ ም የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ይታየናል። ባለፈው የራዲዮ መጽሔት ዝግጅታችን ለትንሣኤ በዓል ያሰናዳነው ልዩ ዝግጅት በስርጭት እክል ሳቢያ ጨርሶ ያለመሰማቱን ተረድተናል። ቁጥራችሁ የበዛ አድማጮቻችንም ቀደም ብለን በመግቢያችን እንደጠቆምነው ይህንኑ ገልጻችሁ አድርሳችሁናል። እናመሰግናለን። የራዲዮ ስርጭታችን በጊዜው ባለመሰማቱም እናዝናለን። በተለይ ከዕለቱ ልዩ እንግዳችን ጋር የትንሣኤን እውነተኛ ትርጓሜና ፋይዳ አስመልክቶ ያደረግነው ቃለ ምልልስ በዕለቱ መሰማት የነበረበት ስለሆነ ዛሬ መልሰን ባለማሰማታችንም እናዝናለን። ሙሉ ዝግጅታችንን ግን በድረ ገጻችን የዕለቱ ስርጭት ከሚጠመጥበት ስፍራ አኑረነዋል፣ መከታተል ትችላላችሁ። የራዲዮ መጽሔት ቤተኛችን አስራደው ከፈረንሳይ ዕለቱን አስታከው አትሰቀል ይቅር በሚል ርዕስ የጻፏትንም ግጥም ከስርጭቱ ጋር ታገኛላችሁ። ለአሁኑ ግን የሳምንቷን ምርት ግጥም እናስቀድም። ሰበብ ሱሰኛ ነበርኩኝ የሲጋራ ወዳጅ ሳምባም አልነበረኝ ልቤ ላይ ሳት አንዳጅ ከወራቶች በፊት ላቆም ስላሰብኩኝ በሐኪም እርዳታ ማስቲካ ጀመርኩኝ። ግን ከጊዜ ኋላ ለክፉ ጥስ ብዬ ለሳምባ እያዘንኩኝ ብዙ ሳመሰኳ እሱም ሱስ ሆኖብኝ ማስቲካ ለማቆም ሲጋራ ጀመርኩኝ። ገጣሚው ናትናኤል መስፍን እንዳለ ሰውኛ በሚል ርዕስ ለንባብ ካበቃት የግጥም መድብል ባገኝናትና ለሳምንቱም ምርጥ ባደረግናት ግጥም ዝግጅታችንን ጀምረናል። በቀልዳቀልድ ለዛ ለታጀበችው ግጥሙ ናትናኤልን እናመሰግናለን። Down the I took a trip on a sailing ship and when I reached Jamaica I made a stop but I'm sad to say I'm on my way won't be back for many a day my heart is down my head is turning around I had to leave a little girl in Kingston town በመግቢያው የጠቀስነውን በዚህ ሳምንት ከዚህ ዓለም በሞት የተለየ የኪነ ጥበብ የሲቪል መብቶችና የዓለም አቀፍ ሰብአዊ ስራ ፈርጥ እናስታውሳለን። አሁን ጀምር ያደረግነው ሙዚቃ እንደሚያሳብቀው በፊልምና በሙዚቃው መድረክ ለብዙም ታላላቅ ሽልማቶች የበቃውን ኮከብ ሄሪ ቤላፎንቴን ማለታችን ነው። መልከመልካሙ መልካሙ በአንድ አድናቂው አገላለጽ ለየት ያለ ሻካራነት ባለው ድምፁ ማራኪው ሃሪ በላፎንቴ ከኪነ ጥበባዊ ክንዋኔው ይበልጥ በዕድሜ ልክ ቁርጠኛ የሲቪል መብት ከበሬታ ተሟጋችነቱ በሰብአዊ አገልግሎቱ ይታወሳል። ከሰላሳ ዘጠኝ ዓመታት በፊት በኢትዮጵያ ወደ አንድ ሚሊዮን የሚጠጉ ሰዎች ባለቁበት አሰቃቂ የረሃብ ቸነፈር ወቅት ዓለምን ያንቀሳቀሰው ዊ አር ዘ ወርልድ የተሰኘውን የሙዚቃ ኮንሰርት ሀሳብ ጠንሳሽም እንደነበር ይነገርለታል። ካሊፕሶ ሙዚቃን ለአሜሪካውያን ያስተዋወቀው ሄሪ ቤላፎንቴ አንድ ሚሊዮን የሙዚቃ አልበም ቅጂ ለመሸጥ የበቃ የመጀመሪያ አርቲስት ነው። ለኤሚ ሽልማት የበቃ የመጀመሪያ ጥቁር አሜሪካዊም ነው። ብዙዎች በናና ቦት ሶንግ ዴዮ ዴዮ በሚባለው ዜማው ያስታውሱታል። Daylight come and me wan' go home Work all night on a drink a rum Daylight come and me wan' go home Stock banana till the morning come Daylight come and me wan' go home Come Mr. Tallyman, tally me banana Tally-man, tally-me-banana Will I come and me want to go Six foot, seven foot, eight A Beautiful bunch, a ripe banana. Daylight come, and we won't go home. Hide the deadly black tarantula. Daylight come. ሪ ቤላፎንቴ ይበልጡን አድናቆትና ክብር እየተጎናጸፈ የመጣው እንደ አውሮፓውያን የዘመን አቆጣጠር በ1960ዎቹ ዓመታት ውስጥ ነበር። ሙዚቃ ሥራዎቹን ጋባ አድርጎም የእርሱ ጀግና አድርጎ የሚያየውን ፖል ሮቢንሰንን የጥበብ ሰዎች የእውነት ጠባቂ ዘቦች ናቸው የሚለውን መርህ ይዞ ሕይወቱን ይመራ ጀመረም። ሄሪ ቤላፎንቴ ከዝነኛ የኪነ ጥበብ ሰዎች በምሳሌነቱም ሆነ ለመብት ከበሬታ በመታገል የሚስተካከለው አንዳችም የለም። የእርሱን ያህል ለዚህ ዓላማ ጊዜውንም ሆነ ቁርጠኝነቱን የሰጠም ይሆን በእርሱ ደረጃ የሆሊውድ፣ የዋሽንግተን እና የሲቪል መብቶች ንቅናቄውን አገናኝ ግንባር ለመሆን በቃ አይገኝም። ቤላፎንቴ በተቃውሞ ሰልፎችና በድጋፍ ማሰባሰቢያ የሙዚቃ ድግሶች መሳተፍ ብቻ ሳይሆን ዝግጅቶቹን በማደራጀትም ሆነ ድጋፍ በማሰባሰብ ሲረዳ ቆይቷል። ጓደኛውና የትውልድ ዘመን እኩያው ከነበረው የሲቪል መብቶች መሪው ዶክተር ማርቲን ሉተር ኪንግ ጁኒየር ጋርም በቅርበት ይሰራ ነበር። በፖለቲካ ሰዎችም ይሁን በመዝናኛ ሙያ ባልደረቦቹ ዘንድ ይወከለው፣ በገንዘብ የሚደግፈው ነበር። ሕይወቱንና የኑሮ መተዳደሪያውን ለአደጋ እያጋለጠም ባስመዘገበው የላቀ ስራው እውቅና ያተረፈው ቤላፎንቴ ለተከታይ ጥቁር አሜሪካውያን የኪነ ጥበብ ከዋክብት የማህበራዊ ኃላፊነት ደረጃውን ማማ ከፍ አድርጎ ሰቅሎባቸዋል። ጄዚን እና ቢዮንሴን የሚገባችሁን አልተወጣችሁም ሲል ገስጿቸዋል። ድምፃውያኑን አሸርና ኮመንን፣ የፊልም ተዋናዩን ዳኒ ግሎቨርን ጨምሮ ለብዙዎች መካሪ አስተማሪ ሆኗቸዋል። እንደ አውሮፓውያን የዘመን አቆጣጠር በ2018 ዓመተ ምህረት ጥቁር አሜሪካዊው የፊልም ዳይሬክተር ስፓይክ ሊ ባዘጋጀው ብላክ ክላንስማን በተባለው ፊልም ወጣቶችን ስለ ሀገሩ ቀደምት ታሪክ ለተከታይ ትውልድ እያስተማረ የሚኮተኩት የሀገር መሪ ገጸ ባህርይ ይዞ በመተወን እውን የራሱን ሕይወት የሚያንጸባርቅ ስራ ሰርቷል። የሲቪል መብቶች መሪው አንድሩ ያንግ ጓደኛቸውን ቤላፎንቴን እንደሱ፣ እሱ ዕድሜው በጨመረ ቁጥር ይበልጡን ስር ነቀል አቋሙን እያጠበቀ ሄደ። ብዙ ሰው አላጋጠመኝም ብለውታል። ከአቋሙ ፍንክች ሳይል የሚከራከር የደቡብ ዩናይትድ ስቴትሱን የቀለም ልዩነት አቀንቃኞችና ወግ አጥባቂዎቹን ቢሊዮነሮች የኮክ ወንድማማቾች ይሁን የመጀመሪያውን ጥቁር አሜሪካዊ ፕሬዝደንት ባራክ ኦባማንም ጭምር ገትሮ ይሞግት ነበር። በአንድ ወቅት ባራክ ኦባማ እባክህ አስተያየት አድርግልኝ ብለው እንደጠየቁትና "አሁንስ ቢሆን ምን እያደረግኩ ይመስልሃል? እንዳላቸው አስታውሶ ሲናገር ነበር። በላፎንቴ የመድረክ ወይም የሲኒማ ህይወቱ ከፖለቲካ እምነቱ ብዙ የተራራቀ እንዳልነበር፣ እንዲያውም እጅግ ብዙውን ጊዜ የተጣመሩ እንደነበሩም ተጽፎለታል። Am I? ዝግጅታችን ይቀጥላል። ተከታዩ ለሁላችንም የሚሆን ነው። ስለ ሕይወት የምናደራው ጨዋታ በየትኛውም የእድሜ እርከንና የኑሮ ሁኔታ ውስጥ ሊሆኑ ይችላሉ። እስኪ አንድ በርቀት ካሉበት ሆነው በሐሳብ እናም ደግሞ በተጨባጭ ከዛሬ ከኑሮ ከሕይወት ጋር ሊያዛምዱ የሚችሉት አንድ ጥያቄ እንወርውርሎ። ለእኔው የወረወርክልኝ ነው አሉላ። አዎን እርግጥ መልሱ ታዲያ በፋንታዎ ራስዎን ጠይቀው ለራስዎ የሚመልሱት ነው። አብሮት ካለው ሰው ጋርም መነጋገር ይችላሉ። አሁን ከሕይወት ምን ይፈልጋሉ? ይሄ ምናልባትም ዛሬ ዛሬ በብዙ መንገድ ይበልጥ የተወሳሰበ ከሚመስለው የኑሮ ፈተናና ከሕልውና ጥያቄ አንጻር መጠየቅ የማይቻል ጥያቄ ሊመስል ይችላል። በአንጻሩ ግን እንዲያውም ጥያቄው እንዲጠየቅ የሚያደርገውም ይኸው መመሳቀል ራሱ ሳይሆን አይቀርም። እርግጥ ነው ጥልቅና አዳጋጅ ጥያቄም ሊመስል ይችላል። እናም በመጠኑም ቢሆን ፈታ ፈታ ማድረግ የሚጋብዝ ለመሆኑ በሕይወቶ ማድረግ የሚፈልጉት ከሁሉ የላቀውን ስፍራ የሚሰጡት ጉዳይ ምንድን ነው? በአጭሩም ወድቆ ከመነሳት ማለቂያ ያለው ከማይመስለውና ከማይሞላው የዕለት ኑሮ ደፋ ቀና ትላንት ገና ከማለዳ ዕድሜ ከጀምረው የኑሮ ውጣ ውረድ ባሻገር በሕይወቶ አጥብቀው የሚፈልጉትን ነገር ለይተው ይሆን? ግድ የለም። ከአሁን ቀደም ይህንን ጥያቄ ሆን ብለው ራስን ጠይቀው ባያውቁ እንኳ ዛሬም ከጠየቁ አይረፍድምና የበኩሎን እያሰላሰሉ ወደሚያደምጡት ከዚህና ከሌሎች ተዛማጅ ርዕሰ ጉዳዮች ጋር ወደሚያያዘው ቅንብር እንውሰደው። ዶክተር ዳዊት ወንድም አገኝ የአእምሮ ሐኪም ነዎት። ከዚህ ቀደም አለማወቅና አለመኖር የተሰኙ ከፍተኛ ተነባቢነት ያገኙ መጽሐፍት ደርሰዋል። አሁን ያገኘሁት ካናዳ በቶሮንቶ ከተማ ባሉበት ነው፣ በስልክ የምንነጋገረው። ወደ ዋናው ጉዳያችን ከመዝለቃችን በፊት ምንግር ጣለዎት ዘመድ ጠየቃ ስራ ዘመዶቼ ኢትዮጵያ ነው ያሉት እና ዘምር ጥያቄ አይደለም። ሳባቲካል የሚለዋለ ዩኒቨርሲቲ በተወሰነ አመት መደዳውን ስታስተምር ስድስት አመት ወይ ከዛ በላይ በመሀል ጥናት ለማጥናትም ጽሁፍ ለመጽሐፍም ለመሳሰለው የአንድ አመት የሰባቲካል ረፍት ሰባተኛው ቀን አረፈ ከሚለው የመጣ ነው። በሱ እዚያ ካናዳ ዩኒቨርሲቲ ኦፍ ቶሮንቶ ውስጥ በቪዚቲንግ ስኮላርነት እና ክሊኒካል ፌሎነት ያገለገልኩን ያለሁት በዛ ምክንያት ነው ያለሁት። እንግዲህ ጥናቶ የሙያ ነክ ብቻ አይሆንም ብዬ ገምታለሁ። ሌላ መጽሐፍ የምንጠብቅ መጽሐፍ እንኳን ረፍት ሆነ ያለረፍቱም ጽፈናል ና አሁን ግዴታ ነው፣ መጽሐፍ አለብኝ እየጻፍኩ የሚያወያዩ ብዙ ጥያቄዎችንም እንዲጠይቁ የሚጋብዙ መጽሐፎች መጽሐፎን ተረድቻለሁ። ለአድማጮች እንደው ግልጽ ለማድረግ የማንበብ እድል አልገጠመኝም። የንባቡ እድል እንደተገኘ በዛ ጠለቅ ያለ የህይወት ጥያቄዎች በሚነሳበት መጽፎ ነው በስፋት የምንወያየው። አመሰግናለሁ። ዛሬ ግን በዚህ ሰዓት ለሚከታተሉ አድማጮቻችን ጭምር ነው የትንሣኤ ወግ የያዝ ነው። ከገራገር ሀሳብ ብንነሳ በእለት ተዕለት ጊዜያዊ ነገሮች ወይም ጉዳዮች ውስጥ እንደምናደርገው በትልቁ በህይወት ውስጥም ምን እንደምንፈልግ መጠየቅ ያስፈልጋል። ካልጠየቅን ማለት ነው የጠየቁ ሰዎች ሊኖሩ ስለሚችሉ ከሆነስ ምን ፋይዳ አለው፣ የሚለውን ይልቁንም ደግሞ እንደ ማህበረሰብ በአሁኑ ጊዜ ላሉብን አንዳንድ ተጨባጭ ችግሮቻችን ያን ጥያቄ መመለስ መቻል አይደለም፣ መጠየቁ በራሱ ተጨባጭ ጠቀሜታ ይኖረዋል ከሚል እሳቤ ነው ይሄንን የውይይታችን ትኩረት ለማድረግ የመረጥ ነው። ይቻላል ይላሉ? ያስፈልጋልስ እንዲህ ያለ ጥያቄ ማንሳት? ጥሩ ጥያቄ ነው። ያው እንደምታውቀው መሰረታዊ የሆነ የህይወት ጥያቄ ነው አይደል? እንጠይቀዋለን አንጠይቀውም የሚለው እንጂ የሚያከላክለን መጠየቅ ያለበት ጥያቄ ነው። እንደኔ እንደኔ አስፈላጊ ነው ብዬ አስባለሁ። ምንድነው ይሄ የምፈልገው ከህይወት ብሎ አንድ ሰው ራሱ የማንጠይቅበት ምክንያት በብዛት መልቅ እውነታው ማለት ነው። ወደ ህይወት ስንመጣ መሀል ላይ ነው የምንገባው። የተጀመረ ህይወት ውስጥ ነው የምንገባው አይደል የተጀመሪዎት ማለት ግናችን ብንወስዱ የቤተሰቦቻችን ቤተሰቦቻችን ወላጆቻችን የጀመሩት ህይወት ውስጥ ነው የምንገባው እና ወደ ምን ተሳታፊነታችን ቀጣይ ነው። እኔ ለምን የጀምረው መንገድ የለም ሞላችንም፣ ይሄ እንትን የሚሆነው አሁን ሩጫ እንደዚህ አስር ሺ ሜትር ምናምን ሲሮጡ ዙሪያ ይዞራሉ አይደለ? መሀል ላይ ገብቶ እንደመቀላቀልና እና እንደመሩጥ ነው። ስለዚህ ይሰማሃል በደንብ ይሰማል። የተጀመረ ህይወት ያሉት እየኮረኮረኝ፣ በደንብ እየተከታተልኩ ነው። አዎ፣ እና እዛ የሚዞረው ውስጥ ነው የምገባው። አንዳንድ ጊዜ በጣም የፈጠነው ማል ትገባለ፣ አንዳንድ ጊዜ ባለው ሰርፍ ጥረት ትገባለህ። ግን ዞሮ ዞሩ የአንተ የጀመርከው ነገር አይደለም እና ከኛ ቀድሞ በተፈጠረ ዓለም ውስጥ ነው የምንመጣው። ያ ከኛ ቀድሞ የተፈጠረ ዓለም ደግሞ ከኛ በፊት የነበሩ ሰዎች ለራሳቸው እንዲመች አድርገው ያዋቀሩት ዓለም ነው እዛ ውስጥ ንገባ ከጅምሩ ሙሉ ፋታና እንወለዳለን። ትንሽ ቆይቶ ትምህርት ቤት እንገባለን። የቤተሰባስ እንባላለን እንደዚህ እንባላለን እያለ መሽከርከር ውስጥ በጣም እንቆያለን። እና በዛ ምክንያት ጊዜ ሰተን ምንድን ነው የምፈልገው ነገር፣ ለምንድን ነው መሽከረከረው ብለን አንጠይቅም። ስለማንጠይቅ አንዳንዴ ከህይወት የምንመኘውን እርካታና ደስታ ላናገኘው እንችላለን፣ ወይ ያገኘ ሲመስለን ትክክለኛው ቦታ ላይ ላናገኘው እንችላለን። በዛ ምክንያት የአንዳንድ ጊዜ እንደው እንደኛ ሀገር ደግሞ ሲሆን ችግሩ ምናምን ሲበዛ ጨለምተኝነትን ይሰማንና ከልባችን ከራከየድላችን ህይወት ትርጉም ለማግኘት እንቸገራለን። ባቸው ነጥቅክኝ በረጅሙ ነው የበለጽኩላ ጥሩ አድርገው መልሰዋል የጉዳዩን። እሺ አመሰግናለሁ ዶክተር ዳዊት በወጣትነት እድሜ ያለውንም ሰው አንቱ ማለቱን እንመጣለን እርስዎ ከፈቀዱና፣ ይልቁንም ደግሞ ሰበብ መግቢያችን ደራሲ፣ የስነ ጽሁፍ ሰው፣ የኪነ ጥበብ ሰው ሲሆን እንደ ተፈቀደ አድርገን የምናቀርበው ነገር አለ። እሱን መንገድ እከተላለሁ። አመሰግናለሁ በቀደመ ሀሳብህ የተጀመረ ህይወት ነው ብለዋል። በህይወቱ ጣውረድ ውስጥ የመጠመዱም ነገር አንዳንዴ ቀደም ብለህ እንዳልከው እንደኛ አገር ብዙም ችግር የሚበዛበት ውስጥ ሲኮን ይሄ ጥያቄ እንደው ቦታም ሰዓትም የሌለው የሚመስልበት አለ። በአንጻሩ ግን እንደው ገፍተን ካየን እንደውም በዚህ ሁኔታ ውስጥ መሆናችን ዛሬ ያለውን ምስቅልቅል የምናደርግ የማናደርጋቸውን ነገሮች በስስትም የሚደረጉ በትክክል ታስቦባቸው የማይመስሉ ወይም ከአንዳንድ መነሻዎች ሌላ ሰውን ህይወት ሊጎዳ የምችል ነገር ወይም ህይወትን መንጠቅ ድረስ የሚደርስ ነገር እያስተዋልን ነው። እና በስፋት ከእንደዛ አይነቱ አንጻር የግድ መንፈሳዊ ሰው ሳይኮን ማንም ተራ ሰው ለራሱ በሚጠይቃቸውና በሚመልሳቸው ውስጥ እውነት እንዲህ ነው ወይ ኖሬ ማለፍ ያለብኝ የሚለውን ነገር መጠየቅ ግድ አይደለም ወይ? ሰዎች ምን እንዲጠይቁ ያስባሉ እዚህ ጋር ሰዎች መታወስስ እንደ ህይወታቸው መለስ ብለው ሲያዩት ኖሬ ያለሁ ማለት የሚችሉት የህይወትን እርካታ አለማግኘታቸውን ብቻ ሳይሆን ዶክተር ዳዊት አጽንኦት እየሰጠ ያለሁት የሌላ ሰውን ህይወት ሁሉ ማበላሸት ድረስ እየፈቀድን ይመስላል በጣም ጥሩ ነው አዳ መጀመሪያ አንዳንድ እንደዚህ አይነት ተመሳሳይ ጥያቄዎች ሲነሱ የሚባል ነገር አለ የሚባል ነገር አለ ይመስላል ችግር ነበር። ሰው ደግሞ እንዴት ነኝ እንዴት ነው ምኖረ ብሎ ደግሞ ጠይቃል። አለመረዳት ችግር አለና እንደሁም እንደውም እንደሁም እኛ ነኝ ወይ ሽግ ውስጥ የምናል ሰዎች ነን፣ ይህን መጠየቅ አለብን። ይህ ደግሞ ምክንያቱም ምንድነው እኛ አንድ ሰው እኔ ብሎ ሲል እኔ የሚለውን ነገር መረዳትና ማወቅ ያስፈልገዋል። ምክንያቱም በግለሰብ እነት ማን ነው ብለን ስንጠይቅ የሚያገር ግለሰብነት ለምሳሌ እነዚህ አሜሪካ ምናምን ወጋን አይነት ግለሰብነት አይደለም፣ ብቻ ላይ እያተኮረ አይደለም፣ ወጥ ራሱን የቻለ የሚለው ላይ እያተኮረ አይደለም። እኛ እኔነት ከሌላው ሰው ጋር ባለው ግንኙነት ላይ የቆመ ነው። ከአብን የሚሪችን ያለ እኔነት ስነ ልቦናን በለማጣ በለማል በዚህ ሀገር ሰው ላይ ነ አይጠይቅም። ግንኙነታችን ማንነታችንን ይወስናል። በዚህ ምክንያት

እንደምንለው ማለት አንደ ግኑ ህይወት አይደገምም። ከእኛም በፊት ከእኛም በኋላ እንደኔ አይነት ሰው እንዳንተ አይነት ሰው በየበየ ግን የራሱ አይነ አንዱ በጣም ባቄ መተም ቆይተን ልቦጠውትን የምንሄድ ነን እና የሚያልቅ የማይደገም ህይወት ነው። ያለ የሚያልቅ የማይደገም ህይወት እንዳለኝ ራሴ ማስታወስ ተቻለ። ይህን የሚያልቅ የማይደገም ህይወት እንዴት ባረገው፣ እንዴት ብኖረው የተሻለ ሊሆን እችላለሁ ነው ብለን አክባለሁ። በሶስተኛ ደረጃ ከሰው ጋር ብቻ ሳይሆን እኔ በግሜ ከሰው ውጭ ከሆነው ጋር ያለኝ ግንኙነት እንዳያረገኛል። ለምሳሌ ከመንፈሳዊነት ጋር ተፈጣሪ ያለኝ ግንኙነት እንዳስብ ያደርገኛል። ከተፈጥሮ ጋር ያለኝ ግንኙነት እንዳስብ ያደረገኛል። ከተለያየ ማህበረሰብ ጋር ያለኝ ግንኙነት እንዳስብ ያደረገኛል። ያ ሲሆን በእኔ በግንኙነት የሚሆነው ነገር ሁሉ የተያያዘ ና እኔ የብቻዬ ብቻ ሄጅ የማልሰታው የማልፈታው መሆኑን እየተፈታል እየተገለጠልኝ ይመጣል። ያ እርካታም ብቻ ሳይሆን ሰላምን ያመጣል። ችኮላን ይቀንሳል። መቀበልን ይሰጣል። መቀበል ደግሞ ሊፈጥልን ይችላል ብዬ የማስበው ነገር መሰረታዊ ሆነ ይሄ በመጣውበት ዘመን የመጣውበት ቦታ የግድር መሆኑን እንድረዳ ያርገኛ ጊዜ ለማስበ የግድር መሆኑን ማለት ማለት ነው ማለት አባቶቻችን እናቶቻችን የቀደሙ ሰዎች ቀድመው አዋቅረው የሰሩት ዓለም ውስጥ የመጣ ነው ብዬ ያለው ና ቅ ። ስለዚህ ግን እነሱ ሲኖሩበት ከኛ ተደብሮ ይዞሩ፣ እኛም ስኖሩበት ደግሞ ለእኛ እንዲመችን አድርገን ብናዋቅረው ከሚመጡ ሰዎች እንደተበደር ማወቅ አለብን። ከሚመጣው ተፈጥሮ የተበደሩ ማወቅ አለብን እና በኃላፊነት ብንኖር አስኪድናል ብዬ አስባለሁ። አረው በንኩስ ሰ ቀጣ የጥያቄውን ግዝፈት መጠየቅ ያለብንን ጥልቀት ያህል ብዙ ነገሮችንም አንዱ በአንዱ ላይ እንድንጠይቅ የሚያደረግ ስለሆነ አድማጮቻችን የሚፈልጉትንም ነገር የሚያገኝበት ይመስለኛል። ዶክተር ዳዊት የሚያልቅ የማይደገም ሕይወት ብልሃል በጣም ተደጋግሞ ጆሮ ውስጥ የሚያቃጭል ሌሎችንም እንደው የሚያነቃ የሚመስለኝ አባባል ነው። ቅድም በጠቅላላው በደምሳስ ለሁሉ ሰው የሚሆነውን ካለብን ችግር አንጻር እንዳልከው እንደው የቅንጦት ይመስላል ብሎ ለሚነሳው በትኩረት መታየት የሚችሉ ነጥቦችን አንስተሃል። ለሞላለት በጥቅስ ውስጥ ነው። የሞላለት የምለው ከኑሮ ጋር የተገናኘው ነው። በጉልበት በኃይል ሊሆን ይችላል። ለሞላለት በጊዜው ያለበት ህይወት ሁሉም ነገር በቂም፣ ምናልባትም ደግሞ የሚቀጥለው ከዚያ የበለጠ ኃይል፣ ከዚያ የበለጠ ተጽዕኖ የማድረግ አቅም ብቻ ሊመስል ይችላልና የሞላለት ሰው ምን ይጠይቅ? ያን ቅድም ያሉትን ኃላፊነት ኖር ያለሁ ማለትን እንዴት አድርገው ይጠይቅ? ዞሮ ዞሮ እንዳሉት ብልጭ ብላ የምታልፈው ህይወታችን ሀምሳም ይሁን መቶ ዓመት በተለይ ደግሞ ትርጉም ያለው ህይወት አንኖር ካለፍንና እሱን እስኪ ደግሞ የሚመለከቱ አንዳንድ ነጥቦችን ይፈንጥቁ። አንተና አንቱን እየቀላቀ ይቅርታ ጠይቃለሁ፣ ሳይን ስለሆነ እንግዲህ አንድ ስብከት ምናምን ውስጥ እንደዚህ የለውበትም ግን ቤተክርስቲያን ከተማ ነ ነገር መጽሐፍ ላይ ካነበብ ነው ሲጠንቅ የሚመጣልኝ ንት የቆመ የመሰለው እንዳይወድቅ ይጠንቀቅ የሚል ነገር አለ መጽሐፍ ላይ ና መምሰልና መሆን ሁሉ ይለያያል፣ አይደል? ብዙ ጊዜ ኛ የምናምታታው የሞላልን ብዙ ይመስለናል እንጂ አይሞላም። የምንፈልገውን ነገር እስክናቅ ድረስ መሙላት የሚባል ነገር አይኖረውም። ገንዘብ ልናገኝ እንችላለን። በጣም ብዙ ገንዘብ ልናገኝ እንችላለን። ግን ብዙ ገንዘብ ያላቸውን ሰዎች ስናይ እዚህ ጋር በቃኝ ሲሉ በብዛት አናስተውልም፣ በተለይ በኛ አገር እና ሁል ጊዜ ሲሞላልን እንኳን የጎደለብንን ማወቅ ያስፈልጋል። አንድ የጎደለብን እንግዲህ ሌላ ሰው ነው ቅድም ያነሳውታ እንዳለ ይሄ ሞላልኝ በምለው ልክ ከሰዎች ጋር፣ በግሌ ከማህበረሰብ ጋር፣ ከመንፈሳዊነት ጋር፣ ከተፈጥሮ ጋር ባለኝ ግንኙነት ምን ጎድሎብኛል ብለው ማሰብ ያለባቸው ይመስለኛል። አየ እንግዲህ ምን ይመስለኛል አሉላ ሰው ስትሆን ሞላ፣ ሰውነትን ስትቀበል ሞላ። ጎደለው ጥያቄ ውስጥ አይገባም። ምንም ነገር ያልሞላለት የጎደለበት የምትለው ሞላነት የምትለው ሰው የሚያስፈልገው ነገር ብዙ የተራራቅ አይሆንም፣ በሰውነት ደረጃ ስታየው ማለት ነው። አንድ እሱ ነው። ሁለተኛ ደረጃ ግን በጣም እንግዲህ እኛ ጋር በጣም በጣም አርገን ልንወያይበትም ሰዎች እንዲረዱት የሚያስፈልገው ነገር ሲሞላልን፣ እንግዲህ መግበት ጥቅስ እንዳረከው ሲሞላልን ለምን እንደሞላልን መጠየቅ ያስፈልጋል። ለምንድን ነው ይሄን የምንለው? በዓለም ላይ ያለው በምድር ላይ ያለው ይህ እንግዲህ ኢኮኖሚስቶችም መጠ የበለጠ ያስረዳሉ። እኛ በጣም በቁንጥል በሚገባ እ በሚገባይ በምድር ላይ ያለው ሀብት ውስን ነው፣ ውስን ነው ሁልጊዜ እንዲሆን። ስለዚህ ሰዎች ሞላልን ብለው በየትኛው መንገድ ሲሞላላቸው ከዚህ ከውስኑ ላይ ወስደው እንደሆነ ማስተዋል አለባቸው። ሰርተው ሊሆን ይችላል፣ መፍተው ሊሆን ይችላል። እሱ ምንም ጥያቄ ለው ያስመሰግናለሁ። ግን ከውስኑ ላይ ወስደን ስለሆነ የሚሞላልን ያኛው በምድር ላይ የመኖር ኃላፊነት ማካፈል ነው። እኔ እንደዛ ብዬ ነው የማመራው እና መጠየቅ ስትጀምር ወልቶንድን መጠየቅ ስትጀምር አንደኛው የሚመለስልህ ጥያቄ ይሄ ነው ማለት ከዚህ በጣም ውስን ከሆነ ነገር፣ ለምሳሌ አንድ ድፎ ዳቦ ከሆነ ያሉ ያ ድፎ ዳቦ ለሌላው ሰው ግማሽ ነው የሚከፋፈል የቀረ ማለት ነው አለ ከሌላ ያንስበታል፣ ይጎልበታል። ስለዚህ መጠየቅ ስትጀምር ያገኘኸው ነገር የሞላልህ እንኳን ከሌሎች ጋር የወሰድከው መሆኑ እንድትረዳና ትርጉም የሚሰጠው ሕይወት በዛ ልክም ባይሆን እንኳን በተወሰነ መልክ ማካፈል እንደሆነ አመላካች ይሆናል ብዬ አስባለሁ። ዶክተር ዳዊት የሀሳቡን ቀደም ብዬ ደጋግሜ እንዳልኩት ጥልቀት ያህል ለቅምሽ ያህል ባነሳነው ውስጥ ጥያቄ ማጫር የቻለ ይመስለኛል። በዚህ ሰዓት የሚከታተሉ አድማጮቻችን እርስ በእርሳቸው እንዲነጋገሩ ከራሳቸውም ጋር ይህን ጥያቄ አንስተው መላልሰው ጥያቄ አድርገው እንዲያቆሙት ድል የሰጠ ይመስለኛል። የበዓል ወግ ሆነና በምጥን ሀሳብ ነው የተነሳ ነው የተነጋገር ነው። ያንን ያህል ለዚህ ግዙፍ ሳቤ መግቢያ ላይ ቀደም ብዬ እንደጠቀስኩት አለመኖርና አለማወቅን የመሰሉ መጽሐፍት ጽፈዋልና የእኔና የእርሶም ውይይት የተጀመረ ነው ይመስለኝ። የሚቀጥለው እድል እንዳገኘው መጽሐፎን በአግባቡ አንብቤ ተረድቼ መልሰን እንደምንወያይ ተስፋ አድርጋለሁ። ለአሁኑ ግን አመሰግናለሁ።

አሁን የአዲስ አበባው መስኮት ሊከፈት ነው። ንግስ አክሊሉ ጊዜ ምንድን ነው ሲል የነገውን የዓለም ሠራተኞች ቀን እያነሳሳ ለዕለቱ ያቀናበረውን እንዲህ ያሰማናል። በአስራ ስምንት ሰማንያ ዘጠኝ በአውሮፓ የተወሰነ ውሳኔ በ1890 ሜይ አንድ የዓለም ሰራተኞች ቀን ሆኖ እንዲከበር ይሆናል ማለት ነው። ራሱ ሜይ ዴይ ወይም ሜይ አንድ፣ ይሄ ሁሉ እንቅስቃሴ የተካሄደበት አሜሪካ እስከዛሬም ድረስ ሜይዴይ አይከበርም። በአሜሪካ ሌበር ዴይ ተብሎ በሰብተምበር። መስከረም ማለት ነው። ሰብተምበር ፈርስት መንዴ ብለው ነው አሁን የሚያከብሩት። አቶ ዳዊ ኢብራሂም የቀድሞው የኢትዮጵያ ሰራተኞች ማህበር ፕሬዚደንት ከዚህ በፊት ለሬዲዮ መጽሔት ፕሮግራም በሰጡት ቃል የተወሰደ እሺ። 1966ቱ አብዮት ወቅት የነበሩ ሰራተኞች ወዛደርም ላባደርም እየተባሉ ሲጠሩ ቆይተዋል። ደርግና የደርግ ደጋፊዎች ወዛደር ሲሉ የሃፓና መሰሎቹ ደግሞ ላባደር። እረ ምን ይሄ ብቻ አሸነፈና አቸነፈ በቸና በሸ ምክንያት ሲወዛገቡም ኖረዋል። ጊዜው ደረሰ የነፃነት ፋና እያሉም ሲዘምሩ አመታት አስቆጥረዋል። ለመሆኑ ጊዜ ምንድን ነው? ብዙ ጊዜ የምጠቅሳቸው ደስታ ተክለወልድ ጊዜ ይሉና ቦታ የሚል ትርጉም ይሰጡታል። የተከፋፈለም ይሉታል። እንደ ጠዋት፣ እንደ ቀን፣ እንደ ማታ፣ እንደ ሌሊት፣ እንደ ሰዓት፣ እንደ ሰከንድ ወይስ እንደ ደቂቃ፣ እንደ ሴኮንድ ሽርፍራፊ። እሺ ጊዜ ምንድን ነው? ብዙዎች ጊዜ ወርቅ ነው ይላሉ። ዝምታስ ካልተሳፈሩበት ቶሎ ተሽቀዳድሞ ጊዜ ታክሲ አይደለም አይጠብቅም፣ ቆሞ እዚህ ስላይ። ጊዜ ምንድን ነው? እንዴት ነው የሚታየው? እንዴት ነው የሚተረጎመው? ግዕዝ ወትረ በኩሉ ጊዜ ወበኩሉ ሰዓት ይልና ሰዓትና ጊዜን ጊዜና ሰዓትን ያነጻጽራል። በሁሉም ጊዜ ፈጣሪ የተመሰገነ ነው ለማለት ነው። ወትረ በኩሉ ጊዜ ወበኩሉ ሰዓት እና በዚህ ሳገላለጽ ጊዜ ሰዓት ነው፣ ሰዓትስ ጊዜ ነው። ይህንን የሚያስረዳኝ የፍልስፍና እንዲሁም ደግሞ የባህር ሐሳብ የቁጥር መምህር ስባጅ ጊዜው ብቻ ሳይሆን ሜይዴይም ደረሰ። እናም ጊዜ ወርቅም ዝምታም ነው የሚለውን ብሂል ይዤ ስለ ጊዜ ጥቂት አጫዎቻችሁ፣ እንሰነባበት። አንጋፋዋ ድምፃዊት ኩኩ ሰብስቤ ጊዜን እንዲህ እያለች ታቆለ ጳጵሰዋለች ሰራሁ ወይ ጊዜ ጊዜ መምጫው ታውቆ መምህሩና ጊታሪስቱ ሕያው ድምፁን በቅርስነት ትቶልን ያለፈው መስፍን አበበ ደግሞ፣ ወይ ጊዜ፣ ወይ ጊዜ ይለናል። በዚያ በአምስቱ ዓመት በ1928 የጠላት ወረራ ዘመን ኢትዮጵያውያን ጭንቅ ላይ በነበሩበት ጊዜ ታዋቂው የቅኔ ሰው ቀኝጌታዬ ወፍታሄ ንጉሴ ጊዜን በኢትዮጵያ ሲገልጹ የኢትዮጵያውያንን እንባና ሰቆቃ አስታውሰው በተቀኙት ቅኔ መች እንባ ነበረሽ ከራሄል ያነሰ፣ እንባ እንባ አይሆንም ጊዜው ካልደረሰ ብለው ነበር። እዚህስ ላይ ጊዜ ምንድን ነው? የዛሬ አስራ አምስት ቀን እንገናኝ። ንጉሴ አክሊሉን ለዝግጅቱ እናመሰግናለን። ድርጅት ብሩሽ ያልነካቸው ስዕሎች ብትባይ ምንድን ነው ፈጥኖ የሚከሰትልሽ? በእርሳስ አሊያም በሌላ ለመሳያነት በዋለ ቁሳቁስ የተሳለ ስዕል ይሆን? እኔም የሚከሰትልኝ የሚመስለኝ እንደሱ ነው። ነገር ግን ወዲህ ነው ነገሩ፣ ተፈጥሮን እንደ መሳሪያ በመጠቀም በንፋስ፣ በውሃ፣ በመሬት ስበት ጭምር አማካኝነት የተሳሉ ስዕሎች ናቸው። በንፋስ አልከኝ? በእጅጉ የሚስብ ይመስላል እንግዳ ጋር ወዳደረጋችሁት ቃለ መደብስ ተወስደን። መልካም ቆንጅት። መክብብ ወዳጆ ይባላል ሰዓሊው እንግዳችን። ለዛሬ ባጭሩ ወደምንተዋወቅበት ቆይታችን ነው የምናመራው። መክብብ ከአዲስ ስራ ጋር ነው ብቅ ያልከው። ጽንሰ ሀሳቡን ባስተዋወቅበት ጽሑፍ ላይ የእይታ ቋንቋ እና ተፈጥሮን ተጠቅሞ ስዕልን ስለ መሳል ትወያያለህ። ብሩሽ ሳይኖር የሚሰራ የስዕል አይነት ነው የምትናገረው። ውሃ ነፋስና የመሬት ስበት ግብዓት መሆን ይችላሉ። ያለ ብሩሽ ስዕል ይሳላል እያልከን ነው። እንግዳም የተለየም አቀራረብ ነውና እስኪ ጽንሰ ሀሳቡን ከመሰረቱ አስረዳን። በጣም ጥሩ። በጣም አመሰግናለሁ አሉላ፣ ላቀረብክልኝ ጥያቄና እድሉን ስለሰጠኝ በመጀመሪያ ጠቅላላ ጽንሰ ሀሳቡ መነሻ የሆነው ከመጽሐፍ ቅዱስ ቃል ላይ የተወሰደ ነገር ነው። እግዚአብሔር የሰው ልጅን እንዴት ፈጠረ የሚለውን ያየውበት አንግል ነው። እግዚአብሔር የሰው ልጅን ከምድር አፈር አንስቶ በውሃ ወደ ጭቃነት ቀይሮ ስትንፋሱን በአፍንጫው በማለት ህያው አረገው ሰው ሆነ ተብሎ በቤተ ክርስቲያን ውስጥ አስተምሯል። እንግዲህ የረጅም ዓመት የስዕል ቆይታ ላይ ስለነበርኩኝ አዲስ መንገድን ራሴን ሆኜ ደግሞ መቅረብም ስለምፈልግ ከራሴ ጋር መወያየትም ስለነበረብኝ ብዙ ሰዓት ከራሴ ጋር ጠፋለሁ። በተጨማሪም ደግሞ የምኖርበትንም ዓለም ለመረዳት ሞክራለሁ። ምንድን ነው እየሆነ ያለው? ምንድን ነው አሁን ያለን የደረስንበት? ለዛ መፍትሄም የሚሆን ነገርም አብሬ ማቅረብ የሚል መነሳሳት በውስጤ አደረ። በዛ ነው እንግዲህ ንፋስን የመሬት ስበትንና ውሃን አካትቼ የሚታይ ተፈጥሮውን ላንድስኬፕ ወይም መልክአ ምድርን በእነዚህ በሶስት መሳሪያዎች ብሩሽን ሳልጠቀም ወይንም ሌላ የመሳያ ዘዴ ሳልጠቀም መሳያ ዘዴዎቹ ራሳቸው በአይን አላያቸው ግን የሚታዘዙኝ ስለነበሩና ከኔም ጋር ያን አይነት ቁርኝት ስላላቸው እግዚአብሔር በዚህ መልኩ ፈጥሮት ስለማምን በዛ መልኩ ደግሞ በተፈጥሮ ቁስ መልሶ የመሳል ሙከራ ላይ የሚያልከውታሁን እንግዲህ መክብብ ከዚህ ቀደምም ብዙ ጊዜ የተለዩ ነገሮችን ለመስራት የተለዩ አስተሳሰቦችን እንደ ሰዓሊ እንደ ኪነጥበብ ሰው ለማሳየት ትሞክራለህ። በጣም ተለየ መሆኑና ከዚህ ቀደም ከምናውቃቸው ከተለመዱ መንገዶች ወጣ ያለ መሆኑ ምናልባት እንደው ድንገት ከተጨበጠው ነገር የወጣ እንዳይመስል፣ በተለይ ደግሞ ስዕሎችን ሳይ ለሚያዳምጡ በዚህ ሰዓት ለሚከታተሉ አድማጮች ቀረብ ለማድረግ ያህል ውሃ፣ ንፋስና የመሬት ስበት ቅድም እንዳልከው በምሳሌነት ወስደህ የተፈጥሮ መሳሪያዎች መልሰው ተፈጥሮን እንዲስሉ የምታደርግበት ዘይቤ ምን ይመስላል? እንዴት ነው የምትስለው? አንድ የተፈጥሮ አቀማመጥን ወይንም የተፈጥሮ ተክልን ወይንም ተራራን፣ መሬትን፣ ሰማይን የምትስል ከሆነ እዛ ላይ እነኝህን መሳሪያዎችህን መሳሪያዎችህን እናድርጋቸውና ውሃ ንፋስ እና የመሬት ስበት በብሩሽ ቀለም ተቀብቶ ሸራ ላይ ማየቱ ቀርቶ እንዴት አድርገ ነው እንደኝም ተጠቅመ ስዕሉን የምትፈጥረው እንደ በተወሰነ ደረጃ መልከት ብናረገው በጣም ጥሩ እንግዲህ መልክአ ምድር መጀመሪያ ውስጥ የሚካተቱ ሰብጀክት ማተርሶች አሉ ሰማይ እንዳልከው መሬት ዛፎች እነዚህ መልክአ ምድሩ ገጽታዎች አሉ እንግዲህ ከነዛ ገጽታዎቹ አስቀድሜ ሰማይ ነው። በተወጠረው ሸራ ላይ ለመስራት እንሞክረው ማለት ነው። ሂደቱ እንደዚህ ነው። መጀመሪያ ቀለሞቹ ራሳቸው ፒግመንቶቹ ከመሬት አፈር የተገኙ የተፈጩ ዱቄት የሆኑ ቀለሞችን በውሃ በጠብጣቸዋለሁ። እነዛም በውሃ የበጠበጥኳቸው በተለያየ ባኬት ውስጥ፣ በተለያየ ኩባያ ውስጥ በውሃ በጠብጠውና ወደ ካንቫሱ ላይ እደፈዋል ከተፋዋቱ በኋላ በእስትንፋሴ እፍ ያልኩኝ ከአንባቱ ላይ ማኔጅ ማድረግ ሰማይን እንዲፈጥርልኝ ማድረግ ቀለሞችን ቅርጽ እንዲሰጥልኝ፣ የደመናን ቅርጽ እና የሰማዩን ጥልቀትና ቅርበትን በምበጠብጠው ቀለም ላይ እወስናለሁ። እንደ ሰዓሊ ለቀረበው ሰማይ ምን አይነት ሰማያዊ እንደምይዝ ለራቀው ሰማይ ምን አይነት ሰማያዊ እንደማደርግ መጀመሪያ እወስንና ያንን እገፈዋለሁ። ከዛ በኋላ እብ በማለት በእስትንፋቴ ቅርጥና ቦታዎችን እንዲይዝ አደርጋል። ከዛ እንዲደርቅ እጠብቀዋለሁ። ከደረቀ በኋላ የሚቀጥለው ሌየር ላይ በሚቀጥለው ፕሮሰስ ውስጥ ተራራውን እሰራለሁ። እዛም ላይ ለተራራው የሚሆን ቀለም ከበጠበጡኝ በኋላ እንግዲህ ተራራ ላይም የተለያየ ቀለሞች ይኖራሉ። እነዛን በጠብጣቸው እና ደፋቸዋሉ በምፈልጋቸው ቦታ አሁን በብሩሽ ያንን ቦታ ቦታ ከማፊያ በንፋስ በፍ በማለት ቦታውን እንዲይዝ አደርጋል። ይህን ፕሮሰስ ከጨረስኩ በኋላ ዛፎች እንዲበቅሉ ነው ማረግ። በዚህን ጊዜ ነው የመሬት ስበትን የምጠቀመው። ቀለሙ ዛፎቹ በሚበቅሉበት ብየባሰብኩበት ቦታ ላይ ጠብ ካረኩት በኋላ ከአንባሱን ከአንድ አቅጣጫ ቀን አረገዋል። በዚህን ጊዜ ቀለሙ እንደ መዝነብ እያለ ወደታ እየተንጨራተተ ይሄዳል። ያኔ መስመር ይሰራል። አሁንም እንግዲህ እጠነቀቃለሁ ወደሚፈልገው አቅጣጫ እንዲሄድልኝ በካንቫሱን ወይም ሽቶ ወጥ ሸራውን አቅጣጫውን ወደ ቀኝና ግራ ወደ እያረኩኝ እንደምፈልገው መስመር እንዲያረግልኝ ያረጋለሁ። በዚህ ሂደት ነው እንግዲህ ቀለም እየደረቀ እንደገና ደግሞ ወደ ቅርንጫፉ ስመታ አረንጓዴ የተለያዩን አረግና አሁንም ምፈልጋቸው ቦታ ላይ ካንጠባጠብኩት በኋላ እፍ በማለት ማኔጃር አርግዛ ላይ እንደ ቅርንጫፉን እንዲወጣልኝ ያረጋል። ጊዜ የሚፈጅ ነው። በአንድ ጊዜ አይሰራም። እንዲደርቅ መጠበቅ አለብን። አትሊስት ትንሽም ላንዳቸው ብትሆን ፕሮሰሱ ከአራት ነው ከአምስት ቀን በላይ መሆን አለበት። ትልቅ ደግሞ ሲሆን እንደዚሁ ብዙ ጊዜ ይፈጃል። ግን ከብሩሽ ይልቅ ተፈጥሮ ራሱ እማላያቸው አሁን የመሬት ስበትን አናይም፣ ንፋትን አናይም እማላያቸው ነገሮች ናቸው ሲሰሩልኝ እንግዲህ ያን ውጤቱን የሚሰጡኝ ማለት ነው። እና አሰራሩ ይሄን ይመስላል። ቀጥሎ ደግሞ ውሃ ምንድን ነው? አንዳንድ ቦታ ላይ ብለንድ እንዲያርግ፣ እንዲያያዝ ቀለሞቹ ተያይዘው ተዋህደው እንዲመጡ በመሀላቸው፣ በሁለት ቀለሞች መካከል ውሃውን ይደፍዋል። ያኔ ከላይም ከታችም ቀለሙን እየወሰደ ለምሳሌ ሰማይ ላይ ሊሆን ይችላል ዳመና ላይ ጠንካራ ቀለምና በጣም ላይት የሆነውን ቀለም አፍስሼ ጎን ለጎን መሀሉ ላይ ውሃ ሳደርገው ያ ሁለቱን ከለሮች በመሳ ነጣ ያለውን ከታች ጠቆር ያለውን ከላይ ስቡ መሀል ላይ የሁለቱን ቶን የጠበቀ የሳሳ ቀለም በመሀላቸው ይፈጥራል። ያ ምንድነው? ግሬዴሽን ወይንም ቫሊዩ ኦፍ ከለር እንዲኖረው ያደርጋል። ከአንድ ቶን ወደሚቀጥለው ቶን እየተሻገረ እንዲሄድ ያደርግልኛል። ሶስተኛ፣ አራተኛ ቀለም በመሀል ይፈጥርልኛል ራሱ ውሃው ማለት ነው። ንፋሱ ደግሞ ቅርንጫፎችን እና የዛፎቹን ዲቴል ነገሮች እየፈጠረልኝ ይመጣል። እነዚህ የሚፈጠሩት ነገሮች በተፈጥሮ ነገር ነው እና በእጅ እንዳልተሰሩ ያስታውቃሉ። እንደገና ደግሞ ዲጂታል የመምሰል ባህሪ አላቸው ስታያቸው ዲጂታል ላይ በኮምፒውተር ወይም በሌላ መልኩ እንደተሰሩ መስለው ይቀርባሉ ማለት ነው። ይህም ያለንበትን ኤራ አሁን ያለንበትን የዲጂታሉ ኤራን በስዕል ውስጥ የማካተት ባህሪም አለው ማለት ነው። መክብ- በእርግጥ የተለየ ከዚህ ቀደም በሌላ ቦታ ተሞክሮ ታይቶ እንደሆነ አላውቅም። እኔ እስከማውቀው ድረስ ከዚህ ቀደም ያልታየ ፍጹም ተፈጥሯዊ ወደሆነ አቅጣጫ እየመራህ ሙከራ እያደረክ ነው። በዚህ ውስጥ ደግሞ ላቅ ያለ ዓላማ ለማስተላለፍ የፈለግከውን በጽሁፍህ በውይይትህ ያሰፈርከውን የመመልከት እድል ገጥሞኛል። በህይወታችን ተክሎች እና የተፈጥሮ ሚና ማጉላት የከባቢ አየር ብክለትን መከላከልና ለተፈጥሮ ክብካቤ የኪነ ጥበብ ሰው ድርሻ ያለው የሚል ጽንሰ ሀሳብም በውስጡ እንዳዘለ የሚያመላክት ነገር ተረድቻለሁ። ለቅምሻ ያህል ባደረግነው በዚህ ምጥን ውይይት ይልቁንም ደግሞ ስዕል የሚታይ ነው፣ እና የሚያጓጓ፣ ብዙዎችም ይበልጥ ለመረዳት የሚፈልጉት ማየትም የሚሹት ይመስለኛል። አድማጮች የምናወራውን ነገር መመልከት በሚችሉበት በሬዲዮ ቲቪ ፕሮግራማችን በተግባር ከምናየው ጋር አዛምደን ለመነጋገር በቀጠሮ እንለያያለን። ለአሁኑ ለጊዜ አመሰግናለሁ። እግዜር ይስጥልኝ። በጣም በጣም አመሰግናለሁ። እኔም እግዜር ይስጥልኝ። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው። የኢሜል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከሚሶስት ሰዓት እስከ አራት ሰዓት በ2225 ና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከሚ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታይና፣ አሉላ ከበደ በዚሁ ተሰናበትን። ሰላም፣ በደህና ደሩ።